ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ሚያዚያ 2 2016 ዓ ም ስርጭታችን ጀመረ። የዘንድሮው የኢድ አልፈጥር በዓል በኢትዮጵያ መዲና አዲስ አበባ በሃይማኖታዊ ሥነ ሥርዓት ውስጥ ተከብሯል። ጠመንጃ ይዞ መገዳደል የሚያመጣ ውጤት ነገር የለም። ስለዚህ የዛጫ ካላችሁ ወንድሞቼን እና ልጆቼን አኖራችሁ፣ ይባካችሁ ለሰላም እጃችሁ። ለሰላም ነው ለመንግስት አይደለም፣ ለሰላም እጃችሁ። መንግስት ደግሞ እጅን ዘርግተህ ምንጣፍ አንጥፋ፣ የዘንባባ ምንጣፍ አንጥፋ፣ በቀጠማ አንጥፋ፣ ተቀበላቸው ነው ብለን መልክት አዲስ አበባ ላይ በነበረው አከባበር ላይ ተሳታፊ ከሆኑት መካከል የአንደኛውን አስተያየት ነው ቀደም ብለን ያሰማናችሁ ሙሉ ዘገባው በምሽቱ ተካተዋል። ከዚህ በተጨማሪ የኦነግ የፖለቲካ ኦፊሰር መገደላቸውን፣ የመጪውን የአሜሪካ ፕሬዚደንታዊ ምርጫ የሚመለከቱትን ጨምሮ ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮቹ በምሽቱ ተካተዋል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ለምላችኋል እንደምን አምሽታችኋል። የተከበራችሁ አድማጮቻችንና ተመልካቾቻችን፣ በእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አድረሳችሁ ለማለት እወዳለሁ። አስተናጋጃችሁ ሀብታሙ ስይም ነኝ። ዛሬ በቅንብሩ አብራኝ የምታመሻው ብርሃን ይሉናት፣ ዋና አዘጋጃችን ጽዮን ግርማ። እስከ ምሽቱ አራት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎች እናሰማችሁ፣ እንግዲ ወልደ ይጠብቃችኋል በድጋሚ እንደምናመሻችሁ። የኦነግ የፖለቲካ ኦፊሰር በቴ ኡርጌሳ ተገድለው ተገኙ። በሀዲያ ዞን ሶሮ ወረዳ ታስረው የነበሩ 14 የዳንጣ ማህበረሰብ ወጣቶች በዋስ ተለቀቁ። እንዲሁም ኔታንያሁ በጋዛ ጦርነቱን የሚያካሂዱበት መንገድ ስህተት ነው ሲሉ ባይደን ተናገሩ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኦሮሞ ነጻነት ግንባር ከፍተኛ አመራር አባል እና የፖለቲካ ኦፊሰር በቴ ኦርጌሳ በምስራቅ ሸዋ ዞን ምቂ ከተማ መገደላቸውን የአሜሪካ ድምፅ ከቤተሰባቸው አባላት ለማረጋገጥ ችሏል። አቶ በቴ ትናንት ማክሰኞ እኩለ ሌሊት ስድስት ሰዓት ላይ አርፈውበት ከነበረው ሆቴል እንዲወጡ ከተደረጉ በኋላ በጥይት ተደብድበው መገደላቸውን ወንድማቸው ተናግረዋል። የመቂ ከተማ አስተዳደር ጉዳዩን አጣራለሁ ብሏል። ኦነግ የሰብአዊ መብቶች ተቋማት ጉዳዩን እንዲያጣሩት ጥሪ ሲያቀርብ የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ የምርመራ ቡድን ወደ ስፍራው መላኩን ገልጿል። የክልሉ መንግስት በበኩሉ ግድየው አግባብ ባለው የሕግ አካል እንደሚጣራ አስታውቋል። አድማጮቻችን ይህን ጉዳይ በተመለከተ በመጽሔት ክፍለ ጊዜያችን ሰፋ ያለ ዘገባ ይኖረናል። በሀዲያ ዞን ሶሮ ወረዳ ታስረው የነበሩ 14 የዳንጣ ማህበረሰብ ወጣቶች እያንዳንዳቸው በሀያ ሺ ብር ዋስ እንዲለቀቁ የሀዲያ ዞን ከፍተኛ ፍርድ ቤት ተወስኗል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ አለው። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሶሮ ወረዳ የዳንጣ ልማት ማህበር ሚሰርታን ሲያስተባበሩ የነበሩ 14 ወጣቶች በዋስ ተለቀው ጉዳያቸውን በውጭ እንዲከታተሉ ትላንት ማክሰኞ የተሰይመው የሀዲያ ዞን ከፍተኛ ፍርድ ቤት ትእዛዝ ሰጥቷል። ከታሳሪዎቹ የአንዱ አባት አቶ ሞገሴሌፌቦም ለፌቦም ውሳኔውን ተከትሎም ልጃቸው ከእስር መፈታቱን ለአሜሪካ ድምፅ አረጋግጧል። እያንዳንዳቸው ዋስትና ጠርቶ የወጡት ወጣቶቹ በልማት ማህበር ምስረታ ላይ በመሳተፋቸው ብቻ መታሰራቸውን ለአሜሪካ ድምፅ የገለጹት የአካባቢው ነዋሪ አቶ አበበ አዴሎው ቀድሞውንም የታሰሩት ያለ ፍርድ ቤት ትእዛዝ ነበረ ብሏል። ልማትን ደንጣ በሚል ስም መስራት ማንኛውም ነገር አይቻልም በማለት ነው እና በቀጠሮ ቀን ግን ይዞ የሚመጡበት መልስ ወይም መከላከያ እንዲኖርላቸው ለተከሰሱበት ክፍ ቻርጅ አልተሰጠላቸውም። በዋስ ከተፈቱት ወጣቶች መካከል የሆነው ደሚስ መስረት ደግሞም ወጣቶቹ የታሰሩት ያልተፈቀደ ሰልፍ በማድረግ ተጠርጥረው መሆኑን ገልጾም ለሚያዝያ ዘጠኝ ሁለት ሺህ አስራ ስድስት ዓመተ ምሕረት መቀጠራቸውን ነግረውናል የታሰረ ነው የካቲት ሰላሳ ላይ ከተማ ላይ ግርግር ወጥቷል ተብሎ በዛ ምክንያት ረብሻ ወጥታቸዋል ተብለን ነው ስለ ታሰሩት ወጣቶች የአሜሪካ ድምጽ ከሁለት ሳምንታት በፊት የጠየቃቸው የሶሮ ወረዳ አስተዳዳሪ አቶ ደስታ ዴቶሬም የታሰሩት በወንጀል አድራጎት ተጠርጥረው እንደሆነ ገልጾም የልማት ማህበር ምስረታው ውስጥ በመሳተፋቸውና የማንነት ጥያቄ በማንሳታቸው ነው መባሉን ማስተባበላቸው ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ወደ ውጭ ዜናዎች ስናልፍ በኬንያ የሚገኙ የጤና ሠራተኞች የሚያደርጉት የስራ ማቆም አድማ አራተኛ ሳምንቱን በተቃረበበት ወቅት በመቶ የሚቆጠሩ ዶክተሮች ትናንት በመዲናዋ ናይሮቢ ሰልፍ አድርገዋል። 7 ሺህ አባላት ያሉት የጤና ሠራተኞች ማኅበር የተሻለ ክፍያ እና የስራ ሁኔታ በመጠየቅ አድማ መጥተዋል። በዚህም ምክንያት በአገሪቱ በሚገኙ 57 ሆቴሎች ሆስፒታሎች ስራው ተስተጓጉሏል። ወደ ሆስፒታል ስራችን መመለስ ብንፈልግም በመንግስት በግዳጅ የምንመለስ ከሆነ የሰውን ስቃይ የሚያስቆም አይሆንም ሲሉ የማህበሩ ምክትል ዋና ጸሐፊ ደኒስ ሚስኬላ ለኤኤፍፒ ዜና ወኪል ተናግረዋል። ሐኪሞቹ በፓርላማ በመገኘት ቅሬታቸውን በጽሑፍ አቅርበዋል። ከሁለት ዓመታት በፊት ወደ ሥልጣን የመጡት ፕሬዚደንት ዊሊያም ሩቶ ወጪ ቅነሳ ላይ ያተኮሩ እርምጃዎችን ሲወስዱ የቆዩ ሲሆን ለሐኪሞቹ ተጨማሪ የሚሰጥ ነገር እንደሌለ አስታውቀዋል። የአፍሪካ አንድነት ማህበር በተሰኘ ተቋም መሪነት 160 የሚሆኑ ድርጅቶችና በአሜሪካ የሚገኙ የኮንጎ ማህበረሰብ መሪዎች ከኮንጎ ዲሞክራሲያዊ ሪፐብሊክ መጥተው አሜሪካ ለሚገኙ የአገሪቱ ዜጎችና ተማሪዎች 18 ወር የሚቆይ ጊዜያዊ የከለላ ፍቃድ እንዲሰጣቸው ለፕሬዚዳንት ባይደን እና ለሌሎችም ባለሥልጣኖች በደብዳቤ ጠይቀዋል። ኮንጎ ዲሞክራሲያዊ ሪፐብሊክ ከፍተኛ ደም አፋሳሽና የተስፋፋ ግጭት ውስጥ የምትገኝ ሲሆን 6 ሚሊዮን ሰዎች በአገር ውስጥ ተፈናቃይ ሆነዋል። ለአገር ውስጥ ደህንነት ሚኒስትሩ አሊሃንድሮ ማዮርከስ እና ለውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጭምር በተላከው ደብዳቤ ኤም23 የተሰኘው ታጣቂ ከሁለት ዓመታት ወዲህ አጠናክሮ በቀጠለው ጥቃት የደረሰው ቀውስ በዝርዝር ተመልክተዋል። በአሜሪካ ኮንግረስ የተፈጠረው ጊዜያዊ ከለላ ፈቃድ ከውጭ አገራት መጥተው አሜሪካ ለሚኖሩና በሀገራቸው ግጭት እንዲሁም የተፈጥሮ አደጋ በሚከሰት ወቅት ከተፈቀደላቸው ተጨማሪ ጊዜያት እንዲቆዩ የሚፈቅድ ነው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ በጋዛ የሚካሄደውን ጦርነት የያዙበት ሁኔታ ስህተት ነው ሲሉ የአሜሪካው ፕሬዚደንት ጆ ባይደን ተናገሩ። ትናንት ማምሻውን በእስራኤል ጉዳይ ላይ አስተያየታቸውን የሰጡት ባይደን ተጨማሪ እርዳታ ወደ ጋዛ መላክ ይቻል ዘንድ የተኩስ አቁም እንዲደረግም ጠይቀዋል። ባይደን በጦርነቱ መጀመሪያ ላይ ኔታንያሁ በሐማስ ላይ የሚያካሄዱትን ጥቃት በግልጽ ይደግፉ የነበረ ቢሆንም በቅርብ ሳምንታት ውስጥ ግን ትዕግሥታቸው እየተሟጠጠና አስተዳደራቸውም በእስራኤል ላይ ጠንከር ያለ አቋም በመያዝ ላይ ነው ሲል የአሶሼትድ ፕሬስ ዘገባ አመልክተዋል። ይህም የሁለቱን አገራት የረጅም ጊዜ ወዳጅነት ያናጋና በጦርነቱ ምክንያት በእስራኤል ላይ የሚታየው ዓለም አቀፍ መገለል እየተጠናከረ እንዲመጣ አድርጓል። እስራኤል የጋዛን ደቡባዊ ከተማ ራፋን ለማጥቃት እቅድ መያዟ በሁለቱ ወገኖች መካከል ትልቅ አለመስማማትን የፈጠረ ሲሆን ባለፈው ሳምንት እስራኤል በፈጸመችው የአየር ጥቃት ምግብ በማከፋፈል ላይ የነበረ ግብረ ሰናይ ድርጅት አባላት የሆኑ ሰባት ሰዎች መገደላቸው በባይደን አስተዳደር በኩል ቁጣን ቀስቅሷል በዛሬው የኢድ አልፈጥር በዓል አከባበር ፍልስጤማውያን ጸሎት ካደረሱ በኋላ በጦርነቱ የተገደሉ ወገኖቻቸውን መቃብር ሲጎበኙ ተስተውለዋል የአሜሪካው ፕሬዚደንት ጆ ባይደን ለይፋዊ ጉብኝት ዋሽንግተን የሚገኙትን የጃፓኑን ጠቅላይ ሚኒስትር ፉሚዮ ኪሺዳን በዋይት ሃውስ ተቀብለዋል። በፓሲፊክ ቀጠና ቻይና የበላይነቷን ለማሳየት የምታደርገውን ጥረት ለመግታት በሁለቱ ወገኖች መካከል ያለውን ግንኙነት ለማጠናከር ያለመ ጉብኝት ነው ተብሏል። ባይደንና ኪሺዳ በጃፓን 54000 ወታደሮች የሚገኙበት የአሜሪካ የጦር እዝ የሚጠናከርበትን እቅድ ይፋ ያደርጋሉ ተብሏል። በዚህ ውይይት ካደረጉም በኋላ ጋዜጣዊ መግለጫ እንደሚሰጡም ይጠበቃል። በተጨማሪም ጃፓን በአሜሪካ የህዋ ምርምር ተቋም ናሳ ስር በሚካሄደው የጨረቃ ፕሮግራም ተሳታፊ እንደምትሆን ይፋ ያደርጋሉ ተብሏል። ፔትርስበርግ የሚገኝ አንድ የአሜሪካ የብረት ማምረቻ ለጃፓን የብረት አምራች ኩባንያ በ14 ነጥብ 1 ቢሊዮን ዶላር ለመሸጥ ስምምነት ላይ መደረሱ ዲፕሎማሲያዊ ስነ ስርዓቱ ላይ ጥላ አጥልተዋል ተብሏል። ባይደን ባለፈው ወር በስምምነቱ ላይ ተቃውሟቸውን ሲገልጹ ተቀናቃኛቸው ዶናልድ ትራምፕ ደግሞ በፕሬዝደንትነት የሚመረጡ ከሆነ ስምምነቱን እንደሚያስቆሙ ዝተዋል። ክሺዳ፣ ባይደንና የፊሊፒንሱ ፈርዲናንድ ማርቆስ ሁለተኛ ነገ ሐሙስ የሦስትዮሽ ጉባኤ እንደሚቀመጡ ይጠበቃል። በመጨረሻም በአሜሪካ በመጠጥ ውሃ ውስጥ የሚገኙ መርዛማ ኬሚካሎችን መጠን የሚገድብ ደንብ የባይደን አስተዳደር አውጥቷል። የውሃ አቅራቢ ኩባንያዎች የኬሚካሎቹን መጠን በሚቻለው ዝቅተኛ እንዲያደርጉና ይህም መለካት እንዳለበት ደንቡ አመልክቷል። በመጠጥ ውሃ ላይ ለመጀመሪያ ጊዜ የተጣለ የኬሚካል መጠን ገደብ እንደሆነ የተገለጸው እርምጃ መቶ ሚሊዮን የሚቆጠሩ ሰዎች ከአደገኛ ኬሚካል እንዲጠበቁ የሚያደርግና ካንሰርን ጨምሮ በሺህ የሚቆጠሩ በሽታዎችን መከላከል የሚያስችል ነው ተብሏል። የጤና ጥበቃ አቀንቃኞች የአካባቢ ጥበቃ መስሪያ ቤቱ ደንቡን ለማስፈጸም ያደረገውን ጥረት ሲያደንቁ፣ የውሃ አቅራቢ ኩባንያዎች ግን ኬሚካሎቹን በተባለው መጠን ለማጽዳት ከፍተኛ ውጪን የሚጠይቅ በመሆኑ ደንበኞች ተጨማሪ ለመክፈል ይገደዳሉ ብለዋል። ክብራትና ክብራትን ለምሽቱ የያዝነው ዜና በዚሁ ተጠናቋል። ለቀሪው ዝግጅቶች ወደ ሀብታሙ መራቸዋሉ አሉ። እንግዲህ ወልድን ለዓለም ዜናው አመሰግናለሁ። በ19 ና በ25 ሜትር ባንድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሚያዝያ 2 2016 ዓ.ም ዓ ዝግጅታችንም ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ አምሃሪክ ቪኦኤ ኒውስ ዳትካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አበይ ርዕስ ጉዳይ እንሻገር። የኢዳል ፈጠር በዓል በኢትዮጵያ መዲና አዲስ አበባ ላይ በድምቀት ተከብሯል። የረመዳን ወር ለሙስሊም ንእመናን ልዩ መሆኑን የገለጹት የእምነቱ ተከታዮች ቅዱስን ወር እንደ ሃይማኖቱ አስተምሮት ማሳለፋቸውን ለአሜሪካ ድምፅ ተናግረዋል። አስተያየት ሰጪዎች በኢትዮጵያ ያለው የጸጥታ መደፍረስ ልባት እንዲያገኝ ዘንድሮም የተማጽኖ መልእክት አስተላልፈዋል። ኬኔዲ አባተ ዝርዝሩን ያሰማናል። 1445ኛው የኢዳል ፈጥር በዓል በአዲስ አበባ ስታዲየም እና በዙሪያው በርካታ የእምነቱ ተከታዮች በተገኙበት በሶላት እና በሌሎች ሃይማኖታዊ ሥነ ሥርዓቶች ተከብሯል። በክብረ በዓሉ ላይ ከተገኙ ምዕመናን መካከል የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ስለ በዓሉ ስሜታቸውን አጋርተውናል። ጉልተሞ ሽኩር ይባላለሁ። በረመዳን ሰዓት ሁሉም በጋራ የሌለውም ያለውም በጋራ አብሮ ባሉን እኩል ሆኖ ያሳልፋል ማለት ነው። ይሄ ልዩ ያደርገዋል። ከድር መሐመድ እባላለሁኝ። አንድ ዶሮ እንኳ ቢታረድ ጎረቤቶቻቸውን የማቅመስ የማየት፣ በጋራ ተሰባስበን ፕሮግራም የምንቀማመስበትና በጋራ የምናከብበት ፕሮግራም ነው የሚሆነው ማለት ነው። አብራን ኖር አህመድ ይሄ ወር ለሙስሊሞች ልዩ ህይወት ናት። ልዩ መብራት ናት። እድሳት ነው ሰዎች ነው ተቀያይሞ የነበረ ተገዛዝሎ የነበረው አፉ ይባበሉ ለምን ቢባል ቅያሜ ይዞ መቆም አይቻልም። ጌታ ፌት አባ ሰላም ሀጂ አባ ሚልካ የተባሉ አስተያየት ሰጪ ደግሞ ረመዳንን እንዲህ ገልጹታል ረመዳን ማለት የአንድነት፣ የፍቅር፣ የዒባዳ፣ የጸሎት፣ የአንድነት፣ የይቅርታ፣ የምረት፣ የራህመት ወር ስለሆነ ለመላው የሙስሊም ዘር ዛሬ ሰርጉ ነው። ስለዚህ እኔ አሁን ራሱ ማራ እንደ ሙስራ ሆኘ ነው እንደ ነው በዛ ያዘ ምንም እንኳን በአሉ ለምእመናኑ የደስታ ምንጭ ቢሆንም በኢትዮጵያ በተለያዩ አካባቢዎች የቀጠለው ግጭትና የዜጎች ሞት ደስታውን ምሉ እንደማያደርገው የሚገልጹት አስተያየት ሰጪዎቹ እንደ ወትሮው ሁሉ በዘንድሮ በዓለም ላይ የሰላም ጥሪ አቅርበዋል። ጠመንጃ ይዞ መገዳደል የሚያመጣው ውጤት ምንም ነገር የለም። ስለዚህ የዛጭ አካላችሁ ወንድሞቼ እና ልጆቼ፣ አዞራቸው ባካችሁ፣ ለሰላም እጃችሁ ስጡ። ለሰላም ለመንግስት አይደለም ያልኩ፣ ለሰላም እጃችሁ ስጡ። መንግስት ደግሞ እጅን ዘርግተ ምንጣፍ አንጥፋ ከባበ ንጣፍ ያንጥፋ በቀጠማ አንጥፋ ተቀበላቸው ነው ብለን ምን ነው መልእክት። እንደምታውቀው እስልምና ራሱ መሰረቱ ሰላም ነው። ስለዚህ አሁን በሀገራችን አንዳንድ ቦታዎች አንዳንድ ችግሮች እየታዩ ነው። ይሄ ነገር በሰላም ብቻ ነው መፈታት አለበት። ሁሉም ሰላም ላይ መስራት አለበት። ደግሞ አይተዋል። ከበቂ በላይ ሞተናል። እንደዚህ በዚህ ታሪክ በዚህ ሀገር ታሪክ ሁሉም ያልተጎዳ በጦርነቱ በሰላም በማጣቱ ያልተጎዳ ማህበረሰብ ማበረሰብ የለም። ስለዚህ በንግድ በውይይት መፍታት አለብን። ፍላጎት የአላህ እንግዲህ ይህን ረመዳን የምፈልገው ኢትዮጵያን በአንድነቱ አጻንታ የምትወርበት ወንድማማችነቱን የሚጠናከርበት ሰዎች በሰላምና በፍቅር ወጥተው የሚገቡበት ኢትዮጵያ እንዲሆን ዱአዬ ነው፣ አላህን እለምነዋለሁ። በመላው ኢትዮጵያ ክብረ በዓሉ በሰላም መጠናቀቁን የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አማራ ክልል ይወስደናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአማራ ክልል በሙስሊሞች ላይ በተከታታይ እየደረሰ ነው ያለውን ጥቃት አውግዘዋል። የጠቅላይ ምክር ቤቱ ዋና ጸሐፊ ሼክ ሐሚድ ሙሳ ለአሜሪካ ድምፅ እንደተናገሩት ባለፈው ሳምንት እሁድ ባልታወቁ ታጣቂዎች በባህር ዳር ከተማ የተገደሉት አምስት ሰዎች በሃይማኖታቸው ምክንያት ኢላማ ሆነዋል ብለዋል። ድርጊቱ በአብሮ መኖርን ባህል ሊሸረሽር እንደሚችል አመልክተው የሌሎች አብያተ እምነት ተከታዮችም እንዲያውግዙ ጠይቀዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ይዛለች። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሼክ ሐሚድ ሙሳ ዛሬ ሮቡ ከአሜሪካ ድምጽ ጋር ባደረጉት ቆይታ በአማራ ክልል በተለያዩ ከተሞች በህዝበ ሙስሊሙ ላይ ደረሰ ያሉትን ጉዳት አውግዘዋል። በተለይ ባለፈው ሳምንት እሁድ መጋቢት 29 ቀን 2016 ዓ.ም ምሽት በባህር ዳር ከተማ ቀበሌ 14 የመቅሪብ ሰላት አድርሰው ወደ ቤታቸው ሲመለሱ የነበሩ የአንድ ቤተሰብ አባላትን ጨምሮ በአምስት ሰዎች ላይ ባልታወቁ ሰዎች የተፈጸመው ግድያ በሃይማኖቱ ተከታዮች ላይ ያነጣጣል የተፈጠረ ድርጊት ነው ብለዋል። በአማራ ክልል በተለያዩ ዞኖች እና ወረዳዎች ሃይማኖትን የለየ ጥቃት ግለሰቦች እየደረሰ ነው እና ያለው የደረሰው ችግር የአብሮነትን ስሜት የሚያናጋ የመቻቻል መርህን የሚጥስ ስለሆነ ሁሉም ሃይማኖቶች የሚያወግዛቸው መሆኑን ብናውቅም የሚመለከታቸው የማህበረሰብ ክፍሎች ልዩ ትኩረት በመስጠት ጉዳዩን እንዲከታተሉልንና አስፈላጊ የሆነ እርምጃ እንዲወስዱልን ነው ጥያቄ ያቀረብ ነው። የሁዱ ጥቃት በተፈጸመበት የክልሉ ርዕሰ መዲና ባህር ዳር አንድ ሺ አራት መቶ አርባ አምስተኛው ኢድ አልፈጥርን ዛሬ በሰላም አክብረው መዋላቸውን ሰአድ ገበያው የተባሉ የከተማዋ ነዋሪ ገልጸዋል። ከደረሰ የሚያስከብን ጉዳት ብዙም ባንላቀቅም ግን ያው በሙስሊሙ በዓሉን በሰላም አክብሮ ሰላቱን ሰግዶ ክቢራ እያለ በሰላም ተጠናቋል። አልሐምዱላ። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼክ ሐጂ ኢብራሂም ቱፋ በክልሉ በሙስሊም ምዕመናን ላይ እየደረሰ ነው ያሉትን ግድያ የሽብር ተግባር ሲሉ ኮንነውታል። ጽንፈኛና አረመኔ ወንጀለኞች ሲሉ በገለጿቸው የጥቃቱ ፈጻሚዎች ላይ መንግስት እርምጃ እንዲወስድም ፕሬዝዳንቱ ጠይቀዋል። ዛሬ በባህር ዳር ከተማ ስቴዲየም የተከበረውን የረመዳን ጾም ፍቺ ኢዳል ፈጥርን የታደመው ወጣት እስማኤል ማሩ በመንገድ ላይ ህዝበ ክርስቲያኑ ለበዓሉ ተሳታፊ ሙስሊም ምዕመናን ያሳየውን ክብር አድንቋል። ህዝበ ክርስቲያኑ በጣም እንደበፊቱ በጣም ጥሩ ነበር። መንገድ ላይ ያው ሰብሰብ ብሎ ሙስሊሙ ስለሚሄድ አለማቋረጥ ተሽከርካሪ የያዘም ሰው ተሽከርካሪውን አቁሞ በማድረግ በጣም ደስ የሚል ነው የነበረው፣ በጣም ደስ ይላል። በአማራ ክልል አንድ ሺህ አራት መቶ አርባ አምስተኛው ኢዳል ፈጥር አከባበር በሁሉም አካባቢዎች በሰላም ተጠናቋል። ለአሜሪካ ድምፅ አስቴር ምስጋናው። አስቴር ምስጋናው ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ወደ ኦሮሚያ ክልል ይወስደናል። የኦሮሞ ነጻነት ግንባር ከፍተኛ አመራር አባልና ና የፖለቲካ ኦፊሰር በቴ ኦርጌሳ በምስራቅ ሸዋ ዞን መቂ ከተማ መገደላቸውን የአሜሪካ ድምፅ ከቤተሰባቸው አባላት ለማረጋገጥ ችሏል። አቶ በተይ ትናንት ማክሰኞ ኩለለሊት ስድስት ሰዓት ላይ አርፈውበት ከነበረው ሆቴል እንዲወጡ ከተደረጉ በኋላ በጥይት ተደብድበው መገደላቸውን ወንድማቸው ተናግረዋል። የመቂ ከተማ አስተዳደር ጉዳዩን አጣራለሁ ብለዋል። ኦነግ የሰብአዊ መብት ተቋማት ጉዳዩን እንዲያጣሩ ጥሪ ሲያቀርብ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ የምርመራ ቡድን ወደ ስፍራ መላኩን ገልጿል። የክልሉ መንግስት በበኩሉ ግድያው አግባብ ባለው የህግ አካል እንደሚጣራ አስታውቋል። የዚህን ጉዳይ ዝርዝር ዳዊት ገልሞ ያሰማናል። የኦሮሞ ነጻነት ግንባር ከፍተኛ አመራር አባልና የፖለቲካ ኦፊሰር በቴ ኡርጌሳ በምስራቅ ሸዋ ዞን መቂ ከተማ መገደላቸውን ታናሽ ወንድማቸው አቶ ሚሎ ኡርጌሳ ለአሜሪካ ድምፅ አረጋግጠዋል። ከአዲስ አበባ ወደ መቂ መምጣቱን እኛ አናውቅም ነበር። ስለሚጠነቀቅልን ሁልጊዜ ሲመጣ በእንግዳ ማረፊያ ይቆያል እንጂ ቤተሰብ ጋር አያርፍም። አሁንም እንዲሁ ነበር ያደረገው። ሌሊት በስድስት ሰዓት እጁን አስረው ካረፈበት አውጥተው እንደገደሉት ነው የሰማነው። አስከሬኑ ከመቂ ወደ ባቱ መውጫ ላይ ቆርኬ አድ በሚባል ቦታ ነው ተጥሎ የተገኘው። ሟች በቴሩ ጌሳ ይዞት የነበረው የእንገዳ ማረፊያ መቂ ኖክ በሚባል አካባቢ እንደሆነ የገለጹት አቶ ሚሎ ለግድያው የመንግስት ኃይሎች ተጠርጣሪዎች ናቸው ሲሉ ይናገራሉ። ለበቴ የሰው ጠላት የለውም። በፖለቲካ ልዩነት ነው የገደሉት። የእኛ ጥርጣሬ ገዳዮቹ የመንግስት ኃይሎች ናቸው የሚል ነው። አሁን አስከሬኑን አንስተናል። ሆዱንና ጭንቅላቱን በጥይት ተመቷል። እንደሰማነው ከሆነ ከኛ በፊት የጸጥታ ኃይሎች ቦታው ላይ ደርሰው ነበር። የጥይት ቀለሃም አንስተዋል። ሰው ሲበዛ ነው ከቦታው የሄዱት። በአሁኑ ወቅት ስለ ግድያው የጸጥታ ኃይሎችን የምንጠይቅበት ሁኔታ ውስጥ አይደለንም፣ አንችልም። የኦሮሚያ ክልል መንግስት ኮሚኒኬሽንስ ቢሮ ማምሻውን ባወጣው መግለጫ ግድያውን አውግዞ ግድያውን በተመለከተ በማህበራዊ ሚዲያዎች ላይ ተሰራጅተዋል ያላቸው ወሬዎች ተቀባይነት እንደሌላቸው አስታውቋል። ግድያው አግባብ ባለው የሕግ አካል ተመርምሮ ውጤቱ ለሕዝብ እንደሚገለጽም አስታውቋል። የመቂ ከተማ ከንቲባ አቶ ድልበወር ጌሳ ግድያው ስለመፈጸሙ መረጃ እንድደረሳቸው ይናገራሉ። አንጋማት እኒ ደበንጅሮ መጋላ ከሰጥ ሰንታን ታቴታ ሁኔታው የተከሰተው በከተማው ውስጥ ሳይሆን ከከተማ ወጣ ብሎ ነው። ፖሊስ አስከሬኑን አግኝቶ ምርመራ አድርጓል። እስካሁን የታወቀ የምርመራ ውጤት የለም። ነገር ግን በቤተሰብ መካከል ያለ መግባባት አለ የሚባል መረጃም ሰምተናል ለዚህም ፖሊስ በምርመራ ላይ ነው በግድያው የመንግስት ኃይሎች እጅ አለበት ተብሎ በቤተሰብ ለቀረበው ክስ አቶ ድልቦ ሲመልሱ ስለዚህ ምንም መረጃ የለኝም ሞቶ ጠዋት ላይ ቤተሰቡ አስከሬኑን ወስደዋል አሁን ፖሊስ በማጣራት ላይ ነው የመቂ ከተማ ከንቲባ አቶ ድልቦ በቤተሰብ መካከል አለመግባባት ስለመኖሩ ላነሱት የአቶ በቴዎድ ጌሳ ወንድም አቶ ሚለው ይህ ግድያውን ለማስተባበል የተነገረ ነው ሲሉ በመረጃው እንደማይስማሙ ተናግረዋል። የኦሮሞ ነጻነት ግንባር ከፍተኛ አመራር አባልና የፖለቲካ ኦፊሰር ባቴ ኡርጌሳ ግድያን ተከትለው ፓርቲያቸው የኦሮሞ ነጻነት ግንባር ዛሬ መግለጫ አውጥተዋል። የግንባሩ የሕዝብ ግንኙነት ባልደረባ አቶ ለሚ ገመቹ ስለ መግለጫው ለአሜሪካ ድምጽ ሲናገሩ ቤተሰቦቹ የትውልድ ቦታው አካባቢ መቂ ማለት ነው እርሻዎች አለው ያንን እርሻዎች በተለያየ ጊዜ ሂዶ ያየዋል ለዛ ትናንትና ወደዛ እንደሄደ እና አስራ አንድ ሰዓት አካባቢ በመንግስት ፀጥታ አካላቶች ከአንድ የእሱ ያረፈበት በን ሲሆን እንደተወሰደ ነው የተሰማ ባለኝ መረጃ ማለት ነው ከዛ መልስ ዛሬ ጠዋት የእሱ አስክሬን መንገድ ላይ እንደተገኘ ነው ያንን የሰማ ነው ከዚህም ቀደም የተከናወኑት ግድያዎች እንዳሉ ተደበስብሶ እንዳይቀር አቤት እያለ ነው የእሱ ግድያ ፊት እንዲያገኝ ነው ያለ ያለ ነው የኢትዮጵያ ሰብአዊ መብቶች ኮሚሽንም የአቶ በቴን ግድያ አስመልክቶ ባወጣው መግለጫ ግድያው በፍጥነት እንዲጣራ ጥሪ አቅርበዋል። አቶ በዳሳ ለሜሳ የኮሚሽኑ የጅማ ቅርንጫፍ ቢሮ ኃላፊ ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን የአቶ በቴ ኦርጌሳ ግድያን በተመለከተ በደረሰው መረጃ መሰረት ዋና ኮሚሽነሩ የፌዴራልና የክልል መንግስታት ኃላፊዎች ግድያውን በገለልተኛ አካል አጣርተው ተገቢ እርምጃ እንዲወስዱ ጠይቀዋል። ስለ ግድያው ለማጣራትም ኮሚሽኑ መርማሪ ባለሙያዎችን ወደ ቦታው ልከዋል። ኃላፊው አቶ በዳሳ ስለ አቶ በተ ግድያ ከጸጥታ ኃይሎች ለማጣራት ሙከራ ማድረጋቸውን ጠቅሰው መረጃ አላገኘንም ብለዋል። የኮሚሽኑ መርማሪ ቡድን የደረሰበትን ግኝት በቅርቡ ይፋ እንደሚያደርግም አክለው አመልክተዋል። ለአሜሪካ ድምፅ፣ ገልሞ ዳዊት ከአዳማ ልሞ ዳዊትን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ ስርጭት ነው። ቀጣዩ ዘገባ ወደ ምዕራብ አፍሪካዊቷ ሀገር ናይጄሪያ ወስድናል። አካባቢና ሰብአዊ መብት ተሟጋቾች የናይጄሪያ መንግስት በግዙፉ የነዳጅ ኢንዱስትሪ ምክንያት በአካባቢ ያለውን ብክለት ለመቋቋም የበለጠ ጥረት ካላደረገ በስተቀር ሼል ስራውን ለኒጀር ዴልታ ለመሸጥ ያሰበውን ዕቅድ እንዲገታ እየጠየቁ ነው። ሄንሪ ሪጅዌል የላከውን ዘገባ ደረጀ ደስታ ያቀርበዋል። እንደ ሼል ያሉ የኃይል ማመንጫዎች ለአስርተ ዓመታት ከናይጄሪያው ኒጀር ዴልታ የነዳጅ ዘይት አውጥተዋል። ይህ ለኩባንያዎችና ለናይጄሪያ መንግስት በቢሊዮኖች የሚቆጠር ዶላር አስገኝተዋል። የአካባቢው ነዋሪዎች ግን ከፍተኛ የአካባቢ ጉዳት እያስከተለ መሆኑን ሲገልጹ ቆይተዋል። ፍሎረንስ ካየምባ በኒጀር ዴልታ ውስጥ በናይጄሪያ በፖርት ሃርኮት የሚገኘው ስቴክሆልደርስ ዲሞክራሲ ኔትወርክ የተባለው የሲቪል ማህበረሰብ ቡድን ዳይሬክተር ናቸው። ሰብል ማብቀል አትችልም። ውሃውን መጠጣትም አትችልም። አሳ ማጥመድም አትችልም። ምክንያቱም ዓሣዎቹ እየሞቱ ነው ወይም ሞተዋል። ሼል ባለፈው ጥር ወር ከኒጀር ዴልታ እየወጣ መሆኑን አስታውቋል። የናይጄሪያን ቅርንጫፍና የማዕድን ፈቃዶችና መሰረተ ልማቶችን በዋናነት የአገር ውስጥ ለሚገኙ አምስት ኩባንያዎች ጥምረት ይሸጣል። ሼል የቅሪታ አካል የነዳጅ ዘይቶችን ለቆ ለመውጣት የሚያደርገው የሽግግር እቅድ አካል ነው ብለዋል። የሲቪል ማህበረሰብ ቡድኖች ሼል ለቆ ከመውጣቱ በፊት አካባቢውን በማጽዳት የበለጠ መስራት አለበት ይላሉ። የዘርፈ ብዙ ኩባንያዎች ምርምር ማዕከል ወይም ባጭሩ ሶሞ እየተባለ የሚጠራው የኔዘርላንድ ድርጅት በቅርቡ ባወጣው ሪፖርት የሼል አካባቢውን አስተላልፎ በመስጠት የመውጣት እቅድ ጊዜያዊ ፈንጂ ነው ሲል አስጠንቅቋል። አሁንም በናይጄሪያ በፖርት ሄርኮርት የሚገኘው ስቴክሆልደርስ ዲሞክራሲ ኔትወርክ የተባለው የሲቪል ማህበረሰብ ቡድን ዳይሬክተር ፍሎረንስ ካይምባ ሼል ወደ ኋላ ትቶት የሚሄደው የብክለት ውርስ በጣም ያሳስበናል። ነገር ግን ይህ ሼልን ብቻ ሳይሆን ንብረታቸውን ከኒጀር ዴልታ ያወጡ ሌሎች የነዳጅ ኩባንያዎችንም ይጨምራል። ፌዴራል መንግስት እነዚህን ጉዳዮች መመርመሩ በጣም አስፈላጊ ነው ብለን እናምናለን፣ ምክንያቱም ነዳጅ ዘይቱ ለዘላለም አይፈስም። እንደ ሼል ያሉ የነዳጅ ኩባንያዎች በአካባቢ ጥበቃ ቡድኖች ዘንድ አከራካሪ ለሆነው የዘይት ነዳጅ መፍሰስ ብዙውን ጊዜ ስርቆትና ማጭበርበርን ተጠያቂ ያደርጋሉ። ፍሎረንስ ካየምባ፣ የአካባቢው ነዋሪዎች ከትናንሽ የነዳጅ ማጣሪያዎች በመሰማራት ከአነስተኛ ደረጃ ምርት ገንዘብ ለማግኘት ይፈልጋሉ ይላሉ። አሁን ያለንበት ሁኔታ አነስተኛ የነዳጅ ዘይት አጣሪዎች የተከሰተውን ነገር ይበልጥ የሚያጠናክሩበት ነው። ያ ብክለት ቀድሞውንም ነበረ። ስለዚህ እነሱ ይህንን መልቀቅ ሲጀምሩ በጣም ከባድ ይሆናል። ማን ነው ማንን ተጠያቂ የሚያደርገው? የዘርፈ ብዙ ኩባንያዎች ምርምር ማዕከል ወይም ባጭሩ ሶሞ እየተባለ የሚጠራው የኔዘርላንድ ድርጅት በቅርቡ ባወጣው ሪፖርት ሼል ይዞታውን እየሸጠ ያለው ነባሩን መሰረተ ልማት ለመጠቀም ፋይናንስ ወይም ፍላጎት ለሌላቸው የአገር ውስጥ ኩባንያዎች ነው ብለዋል። በመግለጫው ሼል ኢንቨስትመንቱን ለቆ በመውጣት መርሃ ግብሩ ተቆጣጣሪዎች ብዙ ጉዳዮችን እንዲመረምሩ እንደሚፈቅድና መንግስትም የመጨረሻ ይሁንታ እንዳለው ተናግረዋል። በሽያጭ ውል መሰረት ኩባንያው ለአዳዲሶቹ ገዢዎች የቴክኒካል እውቀትን ማጋራቱን እንደሚቀጥል ተናግረዋል። የናይጄሪያ መንግስት የሼልን ከኢንቨስትመንቱ የመውጣት እቅዶችን ለማጽደቅ ማሰቡን አመልክተዋል። ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ28 ደቂቃ ሆኗል። እኛ ባለንበት ዩናይትድ ስቴትስ ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ28 ደቂቃ። በዚሁ ወደ ዩናይትድ ስቴትስ የሚመልሰንን አንድ ዘገባ እናሰማችኋለን። በዚህ ዓመት በዩናይትድ ስቴትስ የሚካሄደው ፕሬዚደንታዊ ምርጫ ትልቅ ትኩረት ከሚሰጣቸው ጉዳዮች አንዱ የኢኮኖሚው ጉዳይ መሆኑን መራጮች ይናገራሉ። የዩናይትድ ስቴትስ የስራ ሚኒስቴር እንደሚናገረው የስራ የሚቀጠሩ ሰዎች ቁጥር እየጨመረ ነው። የደሞዝ ክፍያውም እያደገ ነው። የአሜሪካ ድምፅ ስካት ስተርንስ የምርጫ እጩ ተፎካካሪዎች ጆ ባይደንና ዶናልድ ትራምፕ ኢኮኖሚውን በሚመለከት ያላቸውን አቋም የሚዳሰስ ዘገባ አጠናቅሯል። ቁንጅታዬ ታሰማናለች። የዊስካንሰን ክፍለ ግዛት ነዋሪዋ ቴሬሳ ላፕሰን የሚያሳስባቸው የኢኮኖሚው ጉዳይ ነው። የኑሮ ውድነቱን ለመቋቋም ቤተሰባቸው ምን ማድረግ እንደሚችል እንደሚያሰላስሉ ይናገራሉ። እንደኛ ላለ ሰራተኛ ቤተሰብ የምግብ ዋጋ ከብዶናል። በየሳምንቱ 100 ወይም 150 ዶላር ማውጣት አለብን። ምኑን ከምን እንደምናደርገው ይቸግረናል። ይህ ያስፈልገኛል በሚቀጥለው ሳምንት ደግሞ ምን ልገዛ እችላለሁ እያለን እናስባለን። የነዳጅ ዋጋም ጨምሯል፣ ለምን እንዲህ እንደሚሆን አላውቅም። በፕሬዝደንታዊ ምርጫው ድምፃቸውን ለጆ ባይደን እንደሚሰጡ የተናገሩት ቴሬሳ ላፕስ ለባይደን ድምፃቸውን የሚሰጡበት ምክንያት በቀጣዮቹ አራት አመታት ሰራተኛ ቤተሰቦች ኑሯቸው ቀለል እንዲል በበለጠ ትጋት መስራታቸውን ይቀጥላሉ በሚል ተስፋ እንደሆነ ይናገራሉ። በሌላ በኩል ይህ የሀገሪቱን ኢኮኖሚ የሚመለከተው ስጋት ዶናልድ ትራምፕ የደጋፊዎቻቸው ቁጥር እንዲበረክት እያገዛቸው ነው። የጂኦርጂያ ግዛት ነዋሪዋ ፌይ ቦሊንግ ኢኮኖሚው እንደዚህ አሽቆልቁሎ አይቼ አላቅም ይላሉ። እኔ የሰባ ሶስት አመት ሰው ነኝ፣ 17 የልጅ ልጆች አሉኝ። በህይወቴ ኢኮኖሚው እንዳሁን ወድቆ ፈጽሞ አይቸው አላቅም። ሙሉ በሙሉ ዶናልድ ትራምፕን ነው የምደግፈው። ምርጫው ሲመጣ ሰው ሁሉን እቅል ብሎ ወጥቶ እንዲመርጥ እፈልጋለሁ። ምክንያቱም የተወካዮች ምክር ቤቱንም፣ ህግ መወሰኛ ምክር ቤቱንም ፕሬዚዳንትነቱንም እንደገና ይዘን ይችን ሀገር ታላቅ ማድረግ አለብን። በመጪው ፕሬዚደንታዊ ምርጫ ድምፅ ሰጪዎች አብይ ትኩረታቸው ካደረጓቸው ጉዳዮች አንዱ ኢኮኖሚው ሲሆን ሃርቨርድ ካፕስና ሃሪስ የህዝብ አስተያየት ግምገማ ተቋም ባለፈው ወር ያካሄደው ግምገማ እንደሚጠቁመው ከሆነ አብዛኞቹን መራጮች በግል የሚያሳስባቸው ጉዳይ የዋጋ ግሽበቱ ነው። የዩናይትድ ስቴትስ የስራ ሚኒስቴር በዚህ እንደ አውሮፓውያን የዘመን አቆጣጠር 2024 የመጀመሪያ ሩብ ዓመት ከተጠበቀው በላይ ሰራተኞች የስራ ዕድል አግኝተዋል። በጤና ጥበቃ፣ በመንግስት ስራና በግንባታ ዘርፍ ብዙ ሰራተኞች እንደተቀጠሩ ነው የሚያሳየው። ይህ ግን ያለውን ስጋት አላረገበውም። ኢኮኖሚው ተንኮታክቷል፣ ያሉት ዶናልድ ትራምፕ ፍሎሪዳ ውስጥ በተካሄደ የገንዘብ ማሰባሰቢያ ዝግጅት ላይ ለተሰበሰቡ ደጋፊዎቻቸው ባሰሙት ንግግር የማስተካክለው እኔ ነኝ ብለዋል። ሕዝቡ ለውጥ ይፈልጋል። ሀብታሙም ይፈልጋል፣ ድሃም ይፈልጋል። ሁሉም ለውጥ ይፈልጋል። አገሪቱ እውነትን ለመናገር በጣም ተዳክማለች። በመላው ዓለም መሳቂያ ሆነናል። ይሄን ነገር ቶሎ መቀየር አለብን። ጆ ባይደን በበኩላቸው ኔቫዳ ግዛት ላይ ለተሰበሰቡ ደጋፊዎቻቸው ባሰሙት ንግግር በኮቪድ-19 ወረርሽኝ እና ትራምፕ ለባለሀብቶች በሰጡት የግብር ቅናሽ ምክንያት የተዳከመውን ኢኮኖሚ እያጠናከርኩት ነው ብለዋል። በአሁኑ ወቅት እንቅስቃሴ አለ። የስራ አጥ ቁጥሩም በጣም ቀንሷል። ዛሬ በኔቫዳ በግዛቲቱ ታሪክ ታይቶ በማያውቅ ደረጃ የሰራተኞች ቁጥር በጣም አድጓል። በሌሎችም በሺዎች በሚቆጠሩ የአሜሪካ ከተሞች እንዲሁ የሰራተኞች ቁጥር በጣም ጨምሯል። ለተማሪዎች የሚሰጠው የትምህርት ክፍያ እዳ ምህረትም ኢኮኖሚውን ለማሻሻል እንደሚያግዝ ባይደን ተናግረዋል። ወገኖቼ፣ ታታሪዎች አሜሪካውያንን ከትምህርት ክፍያ እዳ ለመገላገል መስራጤን በፍጹም አላቆምም። ይህን የምናደርገውም አሜሪካን ስለሚጠቅማት ብቻ ነው። ለኢኮኖሚያችንም ጥሩ ነው። ኢኮኖሚያችን እያደገ ነው። የሃርቨርድ የሕዝብ አስተያየት ግምገማ እንደሚያሳየው ኢኮኖሚውን በሚመለከት ከዲሞክራቶች ሁለት ሶስተኛ የሚሆኑቱ በትክክለኛው አቅጣጫ እየተራመደ ነው ይላሉ። ከሪፐብሊካኖች በኩል ግን ተመሳሳይ አቋም ያንጸባረቁት 12 ከመቶ ብቻ ናቸው። ቆንጅት ታየን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ጉዳይ ስንሻገር በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ በተወው አሻራ ይበልጡን የሚታወቀው ሙሉቀን መለሰ ባደረበት ህመም ለረጅም ጊዜ በሕክምና ሲረዳ ቆይቶ በተወለደ በ69 ዓመት ዕድሜው በትናንትናው ዕለት ዋሽንግተን ዲሲ በሚገኝ አንድ ረጅም ጊዜ ታማሚዎች መርጃ ሆስፒታል አርፏል። ዜና እረፍቱን አስመልክቶ የተጠናቀረውን አጭር ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። ለበርካታ ዓመታት ጽኑ ታማሚ ሆነው የቆየው ሙሉ ቀን መለሰ በተለይ ህመሙ በጠናበት ባለፉት ጥቂት ዓመታት ውስጥ ለወራት ዕድሜ ሆስፒታል ገብቶ ሲታከም መቆየቱንና ላለፉት በርካታ ወራት ሲረዳ በቆየበት የዋሽንግተኑ ብሪጅ ፖይንት ሆስፒታል የማገገሚያ ህክምና አገልግሎት መስጫት ተቋም ውስጥ ማለፉን ቤተሰቦቹ ተናግረዋል በ946 ዓ ም በጎጃም ጠቅላይ ግዛት አነደድ ወረዳ ልዩ ስሙ ዳማ ኪዳነ ምህረት በሚባል መንደር የተወለደው ሙሉ ቀን በስድስት ዓመቱ ከአጎቱ ጋር ወደ አዲስ አበባ መምጣቱን የሕይወት ታሪኩን የሚዘክረው ጽሑፍ ይጠቁማል። በ1950 ዎቹ መገባደጃ ገና ጨቅላ ታዳጊ ሳለ በምሽት ክበቦችና በሙዚቃ ቡድኖች ውስጥ መስፈን የጀመረው ሙሉቀን አንዳንዱ ከያኒ ሆኖ ይወለዳል እንደሚባለው ሆነና በዚያ ዕድሜው የሙዚቃ አዋቂዎችንና የአድማጮቹን ቀልብ ለመስረቅ እንዲሁም የሙዚቃውን መድረክ ለመቆጣጠር በቃ። ዝናውን ሰምተው ይጫወትበት ወደ ነበረው የፓትሪስ ሉምባ የምሽት ሙዚቃ ክበብ ሊያዩት ከመጡት የፖሊስ ኦርኬስትራ ባለሙያዎች ዓይን የገባው ሙሉቀን ብዙም ሳይቆይ ለተከታዩ አራት ዓመታት ቤቱ ወዳደረገውና ከሙዚቃው አድናቂዎች በስፋት የተዋወቅባቸውን ዘፈኖች የተጫወተበትን የሙዚቃ ቡድን ተቀላቀለ። የአንጋፋው የሙዚቃ ደራሲ ተስፋዬ አበበ ግጥምና ዜማ ድርሰት የሆኑትን የተወዳጅ ድምፃዊነትን ዝናና ክብር የተጎናጸፈባቸውን እናቴ ስትወልደኝ መቻ ማከረችኝ፣ ያ ልጅነትና፣ እንቧይ ሎሚ የሚመስሉ የተሰኙትን የመጀመሪያ ዘፈኖቹን የተጫወተውም ያኔ ነበር። ልዩ አጫዋቱና የሙዚቃ ረዳዱ ከልምዱም ከእድሜውም በላይ እንደ ሙዚቃ አዋቂ ነበር ይሉታል። ጥርት ያለ ድምፁና የዘፈኖቹ ለዛ ተደማምረው ይበልጥ እየገነነ መጣ። ከፍተኛ ዝና የተጎናጸፈባት ዘፈኑ ሄደች ያሉ በ1964 ዓ ም በሸክላ ተቀርጻ ስትወጣ ከሦስት ዓመት በኋላ ወተቴ ማሪእና እቴን ዴንሽ ገዳዊ የተሰኙት ዜማዎቹ በተመሳሳይ በሸክላ ታትመው ከአድማጩ ጆሮ ደረሱ። ባህላዊና ዘመናዊ ስልቶችን አዋህዶ መጫወት መቻሉም ሌላው የሙሉቀን ልዩ መስህብ እንደነበር አድናቂዎቹ ይናገራሉ። ሙሉቀን ይበልጥ ከታወቀባቸው በርካታ ዘፈኖች መካከል ምነው ከረፈደ፣ ሌቦኔ፣ ወድጄሽ ነበረ፣ መውደዴን፣ ወደድኩት፣ ይረገም፣ ይሄድቤ የሚሉት ይገኙበታል። በ1980 ዎቹ ሙሉ ቀን ዓለማዊውን ዘፈን ትቶ ወደ መንፈሳዊ ሕይወት ገባና ለተወሰኑ ዓመታትም በዘማሪነት አገልግሏል። እስካረፈበት ጊዜ ድረስም ላለፉት 40 ዓመታት ግድም በዩናይት ስቴትስ በቨርጂኒያ ክፍለ ግዛት ውስጥ የኖረው ሙሉቀን መለሰ መለሰ ባለትዳር ነበር። ያዳመጣችሁ ያላችሁት በ19 እና በ25 እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው የምንሸጋገርበት ሰዓት ላይ ደርሰናል። የመጀመሪያው ቅንብር የኢትዮጵያ መንግስት ኃይሎች በሰላማዊ ሰዎች ላይ የፈጸሙትን ግድያ የተባበሩት መንግስታት ድርጅት ያጣራ ዘንድ ሁማን ራይትስ ዎች ጥሪ ስለማድረጉ ይነግረናል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ባለፈው ሳምንት ሐሙስ ይፋ ባደረገው የምርመራ ሐሙስ አዲስ ሪፖርቱ ይቅርታ የመንግስት ኃይሎች በሰሜን ጎጃም ዞን መራዊ ከተማ ላይ ከፋኖ ሚሊሻዎች ጋር ያደረጉትን ውጊያ ተከትለው ከቤት ቤት እየተዘዋወሩ በርካታ ሰላማዊ ሰዎች መግደላቸውን ማረጋገጡን የአካባቢው ነዋሪዎች አነጋግሬ አገኘ ያለውን መረጃና ኢትዮጵያ ሰብአዊ መብት ተቋማትን ዋቢ አድርገው አስታውቋል። በጉዳዩ ላይ የተባበሩት መንግስታት ድርጅት ምርመራ እንዲያደርግም ጥሪ አቅርቧል። ይህንን ዘገባ አሉላ ከበደ አቀናብሮታል። ሰኞ ጥር 22 2016 ዓ.ም ማለዳ ላይ የመንግስት ኃይሎች በሰሜን ጎጃም ዞን ከባህር ዳር ከተማ 30 ኪሎ ሜትሮች ርቀት ላይ ከምትገኘው መራዊ ከተማ ከፋኖ ሚሊሻዎች ጋር ያደረጉትን ውጊያ ተከትሎ ቁጥራቸው 45 የሚደርስ ሰላማዊ ሰዎች መግደላቸውን በመንግስት የተቋቋመው ገለልተኛው የሰብአዊ መብት ተቋም የኢትዮጵያ ሰብአዊ መብት ኮሚሽን በየካቲት 21 2016 ዓም ያወጣውን ሪፖርት በዋቢነት የጠቀሰው ሁማን ራይትስ ዎች የፋኖ ታጣቂዎች መራዊ ከተማን ለቀው ከወጡ በኋላ የመንግስቱ ወታደሮች በመንገድ ላይ ያገኟቸውንና እንዲሁም ለስድስት ሰዓታት በዘለቀው የቤት ለቤት አሰሳቸው ወቅት በርካታ ሰላማዊ ሰዎች መግደላቸውን የአካባቢውን ነዋሪዎች አነጋግሮ ባሰባሰበው የእማኞች ቃል ማረጋገጡን ሰፊ ዝርዝሮች ባካተተው በዚህ ሪፖርቱ ይፋ አድርጓል። በዕለቱም ውጊያው በተካሄደበት ወቅት መራዊ ከተማ ውስጥ ከሚገኘው ቤቷ ከባለቤቷና ከጨቅላ ሕፃን ልጃቸው ጋር እንደነበሩ ያስረዳች አንዲት የ26 ዓመት ሴት ውጊያው እንዳበቃም የሆነውን ለማወቅ ወደ ውጪ በሚመለከቱበት ሰዓት ሦስት ወታደሮች እና ሁለት ፖሊሶች ድንገት ወደ ቤታቸው መግባታቸውን ትናገራለች። በጊዜው ባለቤቴ የሁለት ወር ጨቅላ ልጃችንን ታቅፎ ነበር ያለችው ወጣት ሴት ባለቤቷ የታቀፋትን ልጃቸውን እንዲያስቀምጥ እንዳዘዙትና እርሱም እንደ ታዘዘው ማድረጉን ከዚያም ከቤት አውጥተው በጥይት መጥተው እንደገደሉትና ወደ ጎረቤትም ዘልቀው ተመሳሳይ ድርጊት መፈጸማቸውን አስረድታለች። የመንግሥቱ ወታደሮች መኖሪያ ቤቶችን ሆቴሎችንና የንግድ ቤቶችን መዝረፋቸውን ሀያ አንድ ያህል ባለ ሶስት ጎማ የባጃጅ ተሽከርካሪዎችን ማቃጠላቸውንም ነዋሪዎች ተናግረዋል። ይህንኑም በሪፖርቱ በመዘርዘር ያስረዳው ሂዩማን ራይትስ ዋች መራዊ ላይ የተገደሉትን ሰላማዊ ዜጎች ትክክለኛ ቁጥር በተመለከተ በራሱ ማረጋገጥ ያለመቻሉን አመልክቷል። ሆኖም የማኅበረሰብ መሪዎች መራዊ ላይ የተቀበሩ አርባ የጥቃቱ ሰለባዎችን ስም ዝርዝር የያዙ ሁለት ጽሑፎች ማምጣታቸውንና እንዲሁም በሌሎች ቦታዎች የተቀበሩትን ጨምሮ በአጠቃላይ ከሰማኒያ በላይ ሰዎች ተገድለዋል ብለው እንደሚያምኑ ያነጋገራቸው ሦስት እማኞች እንደገለጹለት ዘግቧል። የመንግሥቱ ወታደሮች በተጨማሪም የዜጎችን ንብረት ዘርፈዋል፣ ውድመትም ፈጽመዋል ሲል ወንጅለዋል። በየካቲት አንድና መጋቢት አምስት 2016 ዓ ም መካከል ባለው ጊዜ ውስጥ ተጎጂዎችን ቤተሰቦቻቸውንና እማኞችን ጨምሮ በአጠቃላይም ሀያ ሰዎችን በስልክ ማነጋገሩን ያመለከተው ሂውማን ራይትስ ዎች በጥር ሃያው ጥቃት ማግስት በማኅበራዊ ሚዲያ የተሰራጩ ሁለት የቪዲዮ ምስሎችንም መመርመሩንና በሳተላይት የተነሱ ምስሎች የአይን እማኞችን የምስክርነት ቃል ትክክለኝነት የሚያረጋግጡ ሆኖ እንዳገኛቸው ዘርዝረዋል። በተመሳሳይም የካቲት 16 2016 ዓ ም የመንግሥት ኃይሎች መራዊ ከተማ ላይ በፋኖ ታጣቂዎች የደረሰ ጥቃትን ተከትሎ ቁጥራቸው ስምንት የሚደርስ ንጹሐን ዜጎችን ገድለዋል ብሏል። በዕለቱም ተፈጸመ ባሉት ጥቃት ሁለት ወንዶች ልጆቻቸው በመንግሥቱ ኃይሉ የተገድለው አስከሬናቸውን በተለያዩ ሁለት ስፍራዎች ሜዳ ላይ ተጥሎ ማግኘታቸውን የገለጹት ሁለት የከተማይቱ ነዋሪ የሆኑ የ49ና የ55 ዓመት ዕድሜ ጎልማሶች የምስክርነት ቃልም ሂውማን ራይትስ ዎች በሪፖርቱ አካተዋል። የመብቶች ተሟጋች ድርጅቱ አያይዞም በምርመራ የደረሰበትን የመጀመሪያ ውጤት ማጠቃለያ የካቲት 26 2016 ዓ ም ለኢትዮጵያ መንግሥት ቢያቀርብም እስካሁን ግን ምላሽ አለማግኘቱን አስታውቋል። ድንገቱ በኢትዮጵያ የፌዴራል ኃይሎችና በፋኖ ታጣቂዎች መካከል በአማራ ክልል ጦርነት የተቀሰቀሰበት ካለፈው የነሐሴ ወር ወዲህ በሰላማዊ ሰዎች ላይ ከደረሱ እጅግ አስከፊ ጉዳቶች መካከል አንዱ ነው ያለው ዋና መቀመጫውን በኒውዮርክ ያደረገው ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት አክሎም የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር በክልሉ የሚፈጸሙ የመብት ጥሰቶችን ማጣራት እንዲጀምር ሲል አሳስቧል። በጊዜው ብርቱ የተቃውሞ ድምፆች ካሰሙ በርካታ የትውልድ ኢትዮጵያ ድርጅቶች አንዱ የሆነው ዓለም አቀፍ የአማራ ህብረት የተባለው ማህበር ሊቀመንበር ዶክተር ሽፈራው ገሰሰ የገለልተኛ ጣሪ ቡድን ጥያቄው ወሳኝና ለድርድርም የሚቀርብ ያለ መሆኑን በመግለጽ አሁንም ቀጥሏል ያሉት የንጹሐን ዜጎች ግድያ እንዲቆም ብቸኛው አማራጭ ነው ይላሉ። ይሄ መንግስት በምንም መልኩ የፈጸመውን የጦር ወንጀል ወይም ደግሞ የዘር ማጥፋት ጭፍጨፋ ራሱ አጣርቶ ራሱ መልስ ያስገኛል የሚል ነገር ፈጽሞ አይታሰብም። ስለዚህ አሁን በተባበሩት መንግስታትም በሁማን ራይትስ ዋችም እየተጠየቀ ያለው በገለልተኛ አጣሪ ቡድን ይጣራ የሚለው በትክክለኛ ነገር ነው። እሱ ሲሆን ብቻ ነው እውነተኛው ሊገኝ የሚችለው። ያጠፉት ሀይሎችም ትእዛዝ ሲሰጡት፣ እንደዚሁም ደግሞ ወንጀሉን የፈጸሙት ሊገኙ የሚችሉትና ለፍትህ መቅረብ የሚችሉት በገለልተኛ አጣሪ ቡድን ሲጣራ ብቻ ነው። ይህን መሰል ጉዳዮች ላይ የሚደረግ ምርመራ በሚወስደው ጊዜ ርዝመት ጭምር የሁማን ራይትስ ዎች ሪፖርት ቢዘገይም ይልቁንም ደግሞ በንጹሐን ላይ የሚደርሰው ግፍ ባልተቋረጠበት በአሁኑ ወቅት እጅግ አስፈላጊ እርምጃ ነው የሚል አስተያየት የተሰጡት ደግሞ በእንግሊዝኛው ምሕፃረ ቃል ኤፓክ የተባለው የአሜሪካና የኢትዮጵያ የህዝብ ግንኙነት ኮሚቴ ዋና ጸሐፊና የቦርድ አባል አቶ ዮም ፍስሐ ናቸው። አቶ ዮም በምዕራዊና በአካባቢው በንጹሐን ላይ የደረሰውን ግድያ በጥብቅ የተቃወመው ድርጅታቸው ኤፓክ ለተለያዩ የዩናይት ስቴትስ መንግስት መስሪያ ቤቶች እና ለሌሎችም የፍትህ ጥሪ ያሉትን ማሰማቱን ይናገራሉ የመራዊ ለየት ያለው ምንድን ነው እነህን ንጹሀን ዜጎች ግማሹ ሽማግሌዎች ህጻናቶች ሴቶች ሳይቀሩ ከቤታቸው እየተጎተቱ ወጥተው ተገለው አስከሬናቸው በግላጭ በአደባባይ የተጣለበት ሁኔታ ነው ይሄ በጣም አሰቃቂ ጨካኝ አድራጎት ነው እና ሁላችንም አጥብቀን አውግዘናል። ኤፓክም ደግሞ ለፕሬዚደንት ባይደን፣ ለስቴት ዲፓርትመንት፣ ለኮንግረስ፣ ለሴኔት፣ ለኢንተርናሽናል ድርጅቶች በሙሉ ይህን አይነት ሰብአዊ መብት ጥሰትና ግድያ በአስቸኳይ እንዲቆምና ይህን ወንጀል የሰሩትን ሰዎች ለፍርድ እንዲቀርቡ ብለን ጠይቀናል። በሌላ በኩል በፈጸሙት ከፍተኛ የሰብአዊ በደል የሚፈለጉ ወታደራዊ አዛዦች ተጠያቂ እስኪሆኑ ድረስ የመንግስታቱ ድርጅትና የአፍሪካ ህብረት የኢትዮጵያ ፌዴራል ኃይሎችን ለሰላም ማስከበር ትልኮ ማሰማራቱን እንዲያቆሙም ሪፖርቱ ጠይቋል። አያይዞም የኢትዮጵያ መንግስት ዜጎች በፌዴራልና በክልል ኃይሎች ለሚደርስባቸው መጠነ ሰፊ የመብት ጥሰቶች ትርጉም ያለው ተጠያቂነት እንዲኖር ያለማድረጉ የሚደርሱት የኃይል ጥቃቶች እንዳያባሩ ተጨማሪ ምክንያት ሆኗል ሲሉ የቡድኑ የአፍሪቃ ቢሮ ምክትል ዲሬክተር ላቲሺያ ባደር የተናገሩትንም ሂውማን ራይትስ ዎች በሪፖርቱ አውስቷል። ሪፖርቱ በተጨማሪም በኢትዮጵያ ግጭቶች ባሉባቸው አካባቢዎች ይሁነኝ ተብለው ሰላማዊ ዜጎች ላይ የሚፈጸሙ ግድያዎች የዕለት ተዕለት ክስተት ሆነዋል ሲሉ ምክትል ዲሬክተሯ አጽንኦት ሰጥተው የተናገሩትንም አክሏል። ግድያው አላቋረጠም ያሉት የዓለም አቀፉ አማራ ህብረት ማኅበሩ ዶክተር ሽፈራው ገሰ በበኩላቸው የምክትል ዲሬክተር ላትሻ ባደርና አስተያየት በተስማማ ድምዳሜ ከመራዊው የንጹሐን ዜጎች ግድያ በኋላ በተለያዩ አካባቢዎች በተመሳሳይ ተፈጽሟል ያሉትን በመዘርዘር የኢትዮጵያን መንግስት በተጨማሪ ህገወጥ ግድያዎች ወንጀል ተጠያቂ ያደርጋሉ። እዛ በኋላ እንደገና በመራዊም እንደዚያ ሌላ ጭፍጨፍ አካሂዷል። በሌሎች ቦታዎች በሸዋ ለምሳሌ ያህል ከመራዊ በኋላ አስር ቀን በማይሞላው ክርስትና አስነስተው ከቤተ ክርስቲያን በሚመለሱ ሰዎች ላይ በመጣል ወደ ስልሳ ሰው ተገድሏል። ከዛ ውስጥ ቀን አስራ ስድስቱ በሚያሰቅቅ መልኩ የአንድ ቤተሰብ አባላት ነበሩ። ይህን አይነት ጭፍጨፋ በጎንደርም ተካሂዷል፣ በወሎም ተካሂዷል። መራዊ እንደዚሁ ትኩረት ወስዶ ስላየው ነው እንጂ ይሄ በጠቅላላ በአማራ ክልል የሚደረገውን የቆሎ ተማሪ የሚባሉ የቤተ ክህነት ተማሪዎችን ኢላማ አድርጎ በየቦታው ረሽኗል። በመረሸንም ላይ ይገኛል። በጦር ሰራዊቱ ብቻ ሳይሆን በሌሎች ወገኖች ጭምር በንጹሐን ዜጎች ላይ ስለሚፈጸሙ ግድያዎች የዘረዘሩት የኤፓኩ ዋና ጸሐፊ አቶ ዮም ፍስሐ በበኩላቸው በቅርቡ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች ላይ የተፈጸሙትን ግድያዎች በማስታወስ ይህም በአስቸኳይ መቆም አለበት ሲሉ የቡድናቸውን ጥሪ አስተጋብተዋል። ግድያው ቀጥሏል ና ሰላ ደንጋይ ከዛ በኋላ ደግሞ እንደዚሁ ዝቋላ ላይ ንጹሐን የቤተ ክርስቲያንን አገልጋዮች ተገለው አስከሬናቸው እንኳን እንዳይገኝ ማምን እንደሆነ እንዳይታወቅ ተደርጎ ነው የተጣሉት። እና ይሄ በጣም በጣም የሚያሳዝን ነገር ነው፣ መቆም አለበት እና ወንጀለኞቹም ደግሞ ወደ ላይ እንዲቀርቡ ና ነው የጠየቅ ነው። የኢትዮጵያ መንግስት፣ ሂውማን ራይትስ ዎች ባለፈው ሳምንት መገባደጃ ላወጣው ለዚህ ሪፖርት ይህ ዘገባ እስከተጠናቀረበት ጊዜ ድረስ ምላሽ ባይሰጥም የፌዴራል ኃይሎችና የፋኖ ታጣቂዎች በአማራ ክልል በመራዊ ከተማ ጥር 22/2016 ያደረጉትን ውጊያ ተከትሎ የመንግስት ወታደሮች ቤት ለቤት በመዘዋወር በሰላማዊ ዜጎች ላይ ፈጽመዋል በሚል የቀረቡትን የግድያ ክሶች አስመልክቶ የመንግስት ኮሚዩኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በጊዜው ለአሜሪካ ድምፅ በሰጡት ምላሽ የመከላከያ ሰራዊትና አጠቃላይ የመንግስት ኃይሎች እስካሁን ባለው ውጊያ ሂደት ሰላማዊ ዜጎችና የሲቪል ተቋማትን ኢላማ ያደረጉ ጥቃቶች አልፈጸሙም ሲሉ አስተባብለዋል። ታጣቂው ላይ የመኪያ ሰራዊቱ ራሱን የመከላከል እንትን እርምጃ በሚወስድበት ጊዜ ሲቪል ተጎዳ ብሎ ሆን ተብሎ አስቀድሞም የተለያዩ ሚዲያ አካላትንም አደራጅተው ስላቆዩ ወደ እያንዳንዱ ቤት ነው የገቡት። ስለዚህ የመከላከያ ሰራዊቱ ባለቤቶቹ ማን እንደሆኑ ያውቃል፣ አጉረ ለውጦቹ ማን እንደሆኑ ያውቃል። እዛው የኖሩ ስለሆነ ብዙም ጥናት ስላላቸው በዛ መሰረት ከቤት ውስጥ የገቡ ሰዎችን አሰሳ ሲያደርጉ እንደገና ቤት ውስጥ ሆነው ጥቃት ሊፈጽሙበት ስለሞከሩ ነው እርምጃ የወሰደው እንጂ የሕጉም አይፈቅድለትም መከላከያ ሰራዊቱም በቤት ውስጥ ያለን ሰው መንገድ ላይ ያለን ሰው ከጠረጠረ እንኳን እጅ ከፍንጅ ይዞ ለሚመለከተው ለሕግ እንዲቀርብ ያደርጋል እንጂ እንደዛ አይነት ባህሪም የለውም። ተፈጥሮም ይህን ህጉም አሰራሩም ይህን አይፈቅድለት። በጊዜው ባደረጉት ምርመራ የተባሉት ህገወጥ ግድያዎች ለመፈጸማቸው የሚያረጋግጥ መረጃ የለም ያሉት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ለአሜሪካ ድምፅ በሰጡት በዚህ አስተያየት ያን አይነት ድርጊት መፈጸሙን የሚያሳይ ማስረጃ ከተገኘም ወደፊት ይጣራል ብለው ነበረ። ክብራትና ክብራን ተመልካቾቻችን፣ በሂውማን ራይትስ ዎች ለቀረበው ጥሪ የመንግስታቱ ድርጅት የሚሰጠውንም ምላሽ በጊዜው ተከታትለን የምናቀርብ መሆኑን ኮዲው ለመግለጽ እንወዳለን። አሉላ ከበደን አመሰግናለሁ። በመቀጠል የኢዳል ፈጥር በዓል አከባበርን ወደሚመለከቱ ዘገባዎች እናመራለን። አስቀድሞ አዲስ ቸኮል ሙስሊምና ክርስቲያኑን ያጣምረውን የረመዳንን ጾምና ፍቺ በዓል በድሬድዋ ምን መልክ እንዳለው ያስቃኘናል። አንድ ሺ አራት መቶ አርባ አምስተኛው የዳል ፈጥር በድሬዳዋ ከተማ አስተዳደር የኢድ ሜዳ ላይ ሙስሊም ምዕመናን የጋራ ሰላት በመስገድ አክብረውታል። በቅርብ ዓመታት በኢድ ሰላት ላይ ከተገኙት ይልቅ የበዙ ምዕመናን የታደሙበት ግዙፉ የኢድ ሜዳ በመሙላቱ በርካቶች ከሜዳ ውጭም ስነስርዓቱን ሲሳተፉ ታይተዋል። መርሃ ግብሩ ተጠናቆ ምእመናን ወደ ቅርብና ሩቅ ሰፈሮቻቸው በእግራቸው ሲመለሱ በተለያዩ አካባቢዎች የሚገኙ በጎ ፈቃደኛ ክርስቲያኖች ባዘጋጁት የምግብና መጠጥ መስተንግዶ ሸኝተዋቸዋል። ከነርሱ መካከል የከዚራ ነንበሯና ገንደ ዲፖ ወጣቶች የባሉ አካባቢዎች ሰግደው እስከሚመለሱ እየተጠባበቁ ነበር። ከእነዚህም አንዱ አቤል ሽመልስ ነው። ሰግደው ከወጡ በኋላ የቴምር የዳቦ የውሃ ፕሮግራም አዘጋጅተናል ለወንድሞቻችን ለጥቻችን ለህጠን ከዛ ወጥተው ከሰገዱ በኋላ አስበሽ የኦርቶዶክስ ተዋሕዶ ክርስትና ቀሳውስትና ዲያቆናት ያስተባበሩት የመረጃ እድርም በሺ የሚቆጠሩ ሙስሊም ምእማናን ሲያስተናግዱ ያስተናግዱ አግኝተ ናቸዋል። ያነጋግር ናቸው የእድር አስተባባሪ ቀሲስ አፈወርቅ ተከታዩም ብለዋል። ሙስሊም ወንድሞቻችን በጾም በዓቢይ ጾም አብረውን በየ ቤተ ክርስቲያኑ እየሄዱ ጾም ሲያስፈቱ በየበር ላይ ቆመው ንፍሮውን፣ ዳቦውን፣ ውሃ እያቀረቡ ጾም ሲያስፈቱ ነበር የከረሙት። የእኛም ወጣቶች፣ ምእመናን በየመስጊዱ በየተመረጡ ቦታዎች ሁሉ ኢዳል ፈጢር እያደረጉ ሙስሊሞችን ጾም ሲያስፈቱ ነበር የቆዩት። ይህ የተሻለበት ዋና ምክንያት በዓላችሁ በዓላችን ነው። በዚህ መልኩ ክርስቲያኖችና ሙስሊሞች ለነገውም ለገጠውም ተስማምቶ እንዲኖሩ በፍቅር እንዲኖሩ በሰላም እንዲኖሩ እኛ አባቶች ሰላምን ፍቅርን ከመስበክ አኳያ ይህንን ዝግጅት ልናዘጋጅ ችለናል። እሺ የሚቆጠሩ በጣም ብዙ በሺ የሚቆጠሩ ምእመናን አስተናግደዋል። በአደባባይ ስነ ስርአቱ ላይ የሃይማኖት አባቶችና የከተማ አስተዳደሩ ምክትል ከንቲባ አቶ ሀርቢ ቡህ ንግግር አድርገዋል። አቶ ሀርቢ በንግግራቸው ከቅናት በፊት በባህር ዳር በአምስት ሙስሊም ምእመና ላይ የግፍ ግድያ የፈጸሙ አካላት ለፍት እንዲቀርቡ ጠይቀዋል። በቅርቡ በሙስሊም ወገኖች ላይ በአክራሪና ጽንፈኛ ኃይሎች የተፈጸመውን አጸያፊ የግድያ ሴራ በእጅጉ የምንቃወምና የወንጀሉ ፈጻሚዎችን ለሕግ በማቅረብ በሚደረገው ጥረት እኛም የበኩላችንን የምንወጣ መሆናችንን እየገለጽ ሃይማኖታዊ አስተምህሮት በሚያዘው መሰረት አክራሪነትን ጽንፈኝነትን በመታገል ሁሉም አካል የዜግነት ግዴታውን እንዲወጣ በዚህ አጋጣሚ ለመግለጽ እወዳለሁ። የከተማ ምክትል ከንቲባ ሀርቢ የመስተንግዶ ዝግጅቱን ያስተባበሩ የሃይማኖት አባቶችንም አመስግነዋል። አስተዳደር ስም በራሱ ስም ዛሬ ማድረግ ምንም ይሁን ምንም ዝግጅት ጊዜ ይጠይቃል። ገንዘብ ሊጠጡበት ይል ሀሳብ ይጠይቃል። መሰብሰብን ይጠይቃል። ሀብት ተሰባስባቸው ሰከን ብላችሁ ደክማችሁ ያላችሁ የእስልምና ተከታዮች ይህንን መሰል ዝግጅቶች በሌሎች የከተማ ሰፈሮችም ተከናውነዋል። በተመሳሳይ ቀን የጀመረው የእስልምና ወራ ረመዳን ጾምና የክርስቲያኖች አብይ ጾም ክርስቲያኖች ሙስሊሞችን በአፍጥር ሰዓት የዘየሩባቸው ሙስሊሞችም ከጸሎት ቅዳሴ የሚወጡ ክርስቲያኖችን የዘከሩባቸው ተደጋጋሚ መስተንግዶች የታየበት ነበር። የከተማ ምክትል ከንቲባ ሀርቢ ቡህ እንደገለጹት በሁለቱ ሃይማኖት ተከታዮች መካከል የታየው የእርስ በርስ መተሳሰብ መሰናዶ በእምነቱ መሪዎች አስተባባሪነት ቢጀመርም አሁን ወደ ነዋሪው መዝለቁን የሚያሳይ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስን አመሰግናለሁ። በመቀጠል ደግሞ መስፍን አድራጌ በደቡብ ወሎ ዞን ቃል ወረዳ በሚገኘው የደጋን መጠለያ ካምፕ ውስጥ ኢድ አልፈጥር በዓል እንዴት እንደተከበረ ይነግረናል። 1445ኛውን ኢዳል ፍጥር በአማራ ክልል ደቡብ ወሎ ዞን ቃሉ ወረዳ ደጋን መጠለያ ጣቢያ በሚገኙ ተፈናቃዮች ዛሬ ሂረቡ ሲከበር መሰረቱን በዋሽንግተን ዲሲ ያደረገው ተቃዋ አበሻ የተባለ ድርጅት ከአግማስ ኢትዮጵያ አገር በቀል ግብረሰናይ ተቋም ጋር በመተባበር የበዓል መርሃ ግብሩን አዘጋጅቷል። በኦሮሚያና በአፋር ክልሎች የጸጥታ ችግር ተፈናቅለው በመጠለያ ጣቢያ ውስጥ ከሚገኙት መካከል አወል የሱፍ የደረሰብንን ባንረሳውም በችግር ውስጥ ሆነ በዓሉን ለማክበር በመብቃታችን ደስተኞች ነን ብለዋል። ኦሮሚያ ስንፈናቀል በማንነታችን ነው። የዛን ሰዓት ብዙ ስቃይ ያልፋል። በዛ ምክንያት ቤተሰቦቻቸውን ያጡ አሉ። እናትና አባታቸውን ያጡ አሉ። በሰላም ባለመኖር ምክንያት ከኛ በላይ ተጎዳ የለም። ረመዛን 30 ቀን ጡመናል። አገራችን በዓል ስናከብር ሁሉ ነገር ተራሳችን ነው። ስንፈልግ ፈቃችን አምተን ነው በግ የምናርደው። ይሄን ነገር አሁን ማንሳት ስሜት ወደኋላ መኮርኮር ነው። በእርግጥ ግን አቢዘር አለ፣ አግማስ አለ፣ ሌሎችም የተለያዩ ድርጅቶች ልማት ባንክ ነበር ባለፈው። እንደነዚህ የተለያዩት መጥተው ይሄንን በበዓል ተጎናችን ሲሆኑ አስበው በማያውቁት ለወገናቸው ለሕዝባቸው መጥተው እንደዚህ ደግሞ አስደስተው ሲያስሉን ያንን ነገር ይቀይረዋል። ይሰማናል፣ ጥሩ ስሜት ነው የሚሰማን። ከአራት ቤተሰቦቻቸው ጋር ሆነው ከአፋር ክልል የተፈናቀሉት ኢሌኒ ብርሃኑ በዓሉን በቤታቸው ሆነው ያከበሩት ያህል እንዲሰማቸው በጎ አድራጊዎቹ ላደረጉላቸው ድጋፍ አመስግነዋል። የጅቡቲ መስመር ነው መስመሩ በንግድና በሆቴል በሱቅ ሁለት ሶስት ሱቅ የነበረን ሰዎች ነን። ያንን ሁሉ ነገር ግን እንደ ሰማይ ብልጭታ በደቂቃ ነው ያጣን። ስንወጣ በባዶ እጃችን በባዶ እግራችን ነው የወጣ፣ ነው ለእግራችን እንኳ ጫማ አለበስ ነው። ወደ ኋላ መለስ ብለን ያለውን ድርጊት ስናስታውስ ያው ቁስል መቀስቀስ ነው፣ ግን ወገን ለወገን ደራሽ ነውና እዚህ ቦታ ስንመጣ እኔ በእውነቱ ለመናገር የሰው ልጅ እርዳታ ተረርቶ መኖሩን ያየሁት እዚህ ካምፕ ከገባሁ በኋላ ነው። ለበዓሉ የምግብ አቅርቦት ያደረገው የአግማስ ኢትዮጵያ ስራ አስኪያጅ አብዱል ሰላም ሽፋው የደጋኑን ጨምሮ በተመሳሳይ ሰዓት በተንታ ወረዳ አጅባር መጠለያ ካምፕ እንዲሁም በአዊ ዞን ቻግኒ መጠለያ ካምፕ ለሚገኙ አራት ሺ ለሚደርሱ ተፈናቃዮች ምገባ መከናወኑን ገልጸዋል። የሙስሊሙም የክርስቲያኑም ጾም አንድ ቀን የገባበት ልዩ ክስተት ነበርና በጾም ወቅት ደግሞ በተለይ መጠለያ ካምፕ ያሉ ወገኖቻችን ከሌላው በተለየ ትንሽ የሚቸገሩበት ጊዜ ስለነበረ እሱን ታሳቢ በማድረግ ጾሙ ወቅት ለሁለቱም እምነት ተከታዮች ለሙስሊሙም፣ ለክርስቲያኑም እምነት ተከታዮች ከ11 በላይ የሚሆኑ ካምፖች ላይ በመጓዝ አድሬስ ማድረግ ችለናል። ኦልሞስት መስፍን አመሰግናለሁ። በመቀጠል ደግሞ ሙልጌታ ጽባ በመቀሌ ከተማ የኢዳል ፍጥራ አከባበር ምን እንደሚመስል ያስቃኝናል። በእስልምና ሃይማኖት ተከታዮች ዘንድ በቅዱስ የረመዳን ጾም ፍቺ ላይ የሚከበረው 1445ኛው ዒድ አልፈጥር በመቀለ የሰማዕታት ጎዳና ላይ የዒድ ሰላትን በጋራ በመስገድ በድምቀት ተከብሮ ውሏል። ጦርነቱ በሰላም ስምምነት ከተቋጨ በኋላ በተከበረው በዘንድሮ በዓል ላይ የተናገሩት የትግራይ ክልል የስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚደንት ሼክ አደም አብደልቃድር ጁሃር በረመዳን ጾም የነበረው መተጋገዝ በበዓሉና በሌሎች ጊዜያትም ሊቀጥል ይገባል ብለዋል። ስለስተ ኣርባዕተ ዓመት ያለፉትን ሶስትና አራት ዓመታት በዚህ ቦታ ላይ ወጥተን አልሰገድንም። ምክንያቱም ቀድሞ የኮሮና ቫይረስ ወረርሽኝ ነበር፣ ከዚያም ጦርነቱ ተከተለ። እንዲህ ተሰብስቦ በጋራ መጸለይና መስገድ የሰላም ምልክት ነው። በዓሉ እንዲህ ደምቆ መታየቱ ትልቅ ለውጥ ነው። የረመዳን ወርሃ ፆሙን በመተጋገዝ እንዳሳለፉት የገለጹት ወይዘሮ ሰዓዳ መሐመድ አወል የተባሉ የበዓሉ ታዳሚ ሰላሙ ተጠናክሮ እንዲቀጥል ምኞታቸው ገልጸዋል። አልሐምዱሊላህ ሰላም አደርጎ ዘና አለ። አሁን ጥሩ ነው። ከአሁን በኋላ ደግሞ የበለጠ ደስታ ሰላም እንዲሆንልን የበለጠ እንዲሆንልን የምንፈልገው። አቶ መሐመድ ዩሱፍ የተባሉ የበዓሉ ተሳታፊም በዓሉ መከበር የሚገባው ችግረኞች በተለይ ተፈናቃዮችን በማስታወስ እና በመርዳት ነው ብለዋል። ካለፉት ጊዜ ግን አሁን ትንሽ ይሻላል። ሰላም አግኝተን ተፈናቀሉ ሰዎች ደቂቃያቸው እንዲመለሱ ሰላም እንዲያገኝ ምስሉም ሕብረተሰብ እንደገና ተባብረው ለእነዚህ ሰዎች ቀለብ የሚሆን ለእነዚህ ሰዎችን በጠቅላላ እኛ ልብስ መሆን አለብን፣ ቀለብ መሆን አለብን። ከሑመራ ከተማ ተፈናቅላ በመቀለ ከተማ የምትኖር ዘምዘም አደም በበኩሏ የረመዳን ጾምን ያላቸው ከሚያካፍሉ ሰዎች ጋር እንዳሳለፈችው አውስታ ቀጣዩ ዓመት በዓል ግን በቀየዋ ለማክበር እንደምትመኝ ገልጻለች። ዘካ መውልድ ራሳችን የምናወጣ የነበረ ማለት ነው። አሁን ግን ከሰው ዘካ መቀበላችን እኛ በጣም ነው የሚሰማን ያለን እናቴ ደግሞ ትንሽ ዳከም ያለች ናት እና እዚህ ጋር መውደቃችን በጣም ነው የሚያሳዝ የሚቀጥለው የሀገራችን ቤታችንን ሁሉም እኘት ከሀገሬ ከቤቴ ከቤተሶች ከሀገሬ ማክበር ለሚቀጥሉ ዓመት ማለት ነው። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ሐጂ መሐመድ ካህሳይ የዘንድሮ በዓል ካለፉት ዓመታት በተሻለ በድምቀት መከበሩን ተናግረዋል። አማኞች የእስልምና አስተምህሮ በሚያዘው መልኩ ለተቸገሩት እንዲረዱም አሳስበዋል። ከፍተኛ ምክር ቤቱ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር አቋርጦት የነበረውን ተቋማዊ ግንኙነት በይቅርታ መቀጠሉን ያስታወሱት ዋና ጸሐፊው ጠቅላይ ምክር ቤቱም ብር 67 ሚሊዮን የሚገመት ምግብና መድኃኒት ለክልሉ መርዳቱን ገልጸዋል። ካለፉት ዓመታት የዘንድሮ ኢደልፈጠር ለየት የሚያደርገው አብረን በአንድ ላይ ጎደና ላይ ስንሰግድ ነው። ባለፈው አንድ አራት ዓመት ሳንወጣ ሳንሰግድ አልፈናል። ወጥተን ሴቱ ወንዱ፣ ህፃን ሽማግሌ ሳይባል ሁሉ ወጥተው በአንድነት ሰግደዋል። አልሐምዱሊላህ። ይሄ ዋናው ነገሩ ምንድን ነው? ስለ ሰላም ሰላም ስላለ አብረን ሰግደናል። የፈለግነው ነው ዲናችን አድርገናል ማለት ነው። ስለዚህ ሰላም ከሌለ ማድረግ የማይቻል መሆኑን እርቅ ሰላሙ ከኢትዮጵያ እስልምና ጉዳይ ያደረግነው ዋናው ፋይዳ ምንድነው ነው ስለ ሐጅ ነው። 89 ከትግራይ ሐጅ ለመሄድ ተመዝገዋል፣ ከፍለዋል። ስለዚህ ይሄ ትልቅ ነው ለእኛ። እኛ እርቅ ባይፈጸም ኑሮ ለይሁዱ ነበር። የእስልምና ከአምስቱ አንድ ነው ሐጅ ያለው ሰብ። ሌላ ደግሞ በትግራይ በጣም ረሃብ አለ፣ ችግርም አለ። የኢትዮጵያ እስልምና ጉዳይ ባለፈው ያደረገው እገዛ በጣም ጥሩ ነው። በመቀለ ሰማዕታት ጎዳና በነበረው የበዓሉ የጋራ ሶላትና ስግደት መርሃ ግብር ላይ በአስር ሺህ የሚቆጠሩ አማኞች ተሳትፏል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገሰው ይበለን።